በቅድሚያ አመሰግናለሁኝ ለጊዜዎ። በቅርቡ መግለጫ አውጥታችሁ ነበር ህዳር 16 2012 ዓ ም እና በዚህ መግለጫ ላይ ተጨማሪ እና ሰፋ ያለ ማብራሪያ እንዲሰጡኝ ነው የደወልኩት። አቶ ዳውድ ወደዛ ከመሸጋገራችን በፊት ግን ለአድማጮች እንዲያስታውሱልኝ ብቻ ማንነትዎን በፓርቲዎ ውስጥ ያለውትን ኃላፊነት ይንገሩኝ። ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀ መንበር ነኝ። አቶ ዳውድ ኢብሳ ይሄንን መግለጫችሁን ስንመለከት ለሰላም ለንግግር የሚጣራ መግለጫ ነው እና ይሄ ደግሞ ከዚህ በፊት ኦነግ ለሰላማዊ ትግል መቀላቀሉን መግባቱን ወደ ሀገር ባሳወቀበት ጊዜ የወሰደውን አቋም የሚያጠናክር ይመስላል ከትጥቅ ወይም ከኃይል ከአመፅ አካሄዶች መውጣቱንና በንግግር ላይ ማተኮሩን የሚያጠናክር ነው እና የሚመስለው ምን ያህል እውነት ነው? ይሄ በእኛ በኩል ይሄ ወደ ሰላማዊ ትግሉ ከመንግስት ጋር ኦገስት ሰቨን ሁለት ሺህ አስራ ስምንት በፈረንጆች አቆጣጠር ስምምነት ካደረግን ወዲህ ለእኛ ሲሬስ ነው። ምክንያቱም ያኔ በጣም ከፍተኛ እርምጃ ወስደን የነበርንበትን ቦታ ትተን ሪሎኬት አድርገን እዚህ መምጣት ብዙ ከሱ ጋር የሚሄዱ እርምጃዎችን ወስደን ነው የመጣ ነው እና ጋዛ ወዲህ እስካሁን ድረስ በእኛ በኩል ይሄ በጣም ወስነንበት የገባንበት ነው። ይሄኛው ለዛ ብቻ ሳይሆን አሁን ያለንበትን ሁኔታ ስናየው እኛም ብቻ ሳይሆን በዚህ በሰላማዊ ትግሉ ያሉ ለብዙ ጊዜም በዚህ ሲሳተፉ የነበሩ አሁን ያለው ሁኔታ ሁሉን የሚያሳስብ መሆን አለበት የሚል ይሰማናል። እንዲሁ በጣም ፎርማል የሆነ ስብሰባዎች ብቻ ተሳትፎ በመመለስ ወደ ምርጫ ለመሄድ በመዘጋጀት ብቻ አሁን ያለው ውስብስብ ችግር ሊፈታ የሚችል ሆኖ አልታየንም። ስለዚህ ምናልባት በእኛ በኩል ልናደርግ የሚችለው በኦሮሞ ነጻነት ግንባርና በተለያዩ የፖለቲካ ተሳትፎ ያላቸው ድርጅቶች በእነዚህ መሀል የሁለትዮሽ የሶስት አራትዮሽ የሆነ ውይይት፣ ከዛ ደግሞ ወደ አጠቃላይ ውይይቱ ወደ መፍትሄ የሚያመጣ ወደ ምን እርምጃ መውሰድ አስፈላጊ ሆኖ አግኝተነዋል። አገሪቱ ውስጥ በሚከሰቱ ብዙ ሁኔታዎች አይተን ስለዚህ ነው እንጂ ያ ውሳኔ በሰላማዊ እንትን መሳተፉ በጣም ከፍተኛ እርምጃ ወስደን ሁሉን ነገር እንትን ብለን እዚህ መግባት ይሄ ምንም ጥርጣሬ ያልነበረው ነው። እንዲሁም ሌሎች ጥርጣሬ ቢኖራቸው፣ አቶ ዳውድ ልክ አሁን እርስዎም እንደገለጹት መግለጫችሁም የሚጀምረው ወቅታዊው የኢትዮጵያ ፖለቲካዊ ችግር ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ ይታያል ብሎ ነው። ይሄ ነው የመጀመሪያው አረፍተ ነገር። ለመሆኑ ኢትዮጵያ ውስጥ አሁን የፖለቲካ ችግር አለ እንዴ? ምን ማለታችሁ ነው እንደዚህ ስትሉ? ምናልባት እዚህ አገር ካለ በጣም ይሄ ትንታኔው የደህንነትና የፖለቲካ ትንታኔውን ስህተት ይሄ ኦርዲነሪ የሆነ ህዝበኛ አነት ሰው በየቦታው ሲጓዝ የሚያወራው እነዚህ ሬዲዮ ጣቢያዎች ላይ በየጊዜው እነዚህ ኤፍም ሬዲዮ ጣቢያዎች አሉ በየጊዜው የሚወረወሩ እንትን ሁኔታችን ስታይ ብዙ ሰውም እንደዚሁ ሲነጋገር ስጋት ነው የሚሰማው። ይህ ስጋት እንግዲህ በየጊዜው ፍላሽ የሚያደርጉ ሁኔታዎች በየቦታው በህዝቡ ይሰማል። ለምሳሌ በየጊዜው አንድ የትኛው የትም ሬዲዮ ጣቢያ እንደሆነ እንኳ ባላስታውሶ እሰማዋለሁ መኪና ውስጥ ሆኜ መጨረሻችን ምን ይሆን መጨረሻችን ምን ይሆን መጨረሻችን ምን ይሆን የሚል በየጊዜው አሰማል ይሄ ሬዲዮ ጣቢያ። ይሄ ምን አይነት መልእክት እንዳለው ለሁሉም በጣም ግልጽ ይመስለናል። ይሄ ስለተባለ ብቻ ሳይሆን በኢትዮጵያ ውስጥ የፖለቲካ ለውጥ እንዲመጣ ብዙ ጊዜ ትግል ተደርጓል፣ መስዋዕት ተደርጓል። ይሄ መስዋዕት አሁን ላለንበት ስጋት የደቀኑ ሁኔታዎች እንዲመጣ አስቦ ትግል ያደረገ ያለ አይመስለል። እዚህ ነው እንግዲህ አጠቃላይ ይሄ መሬት ላይ ያለ ሁኔታ የሁሉም ስጋት እና እኛም የምናየው ስለሆነ ይሄንን የምናየው እውነት ነው። የገለጹልኝ ነገር ሰው ብዙ ስጋት ውስጥ ሆኖ ይታያል። ግን ይሄ ከፖለቲካ ችግር የሚመነጭ ነው ወይ ለማለት ነው። እርስዎ የፖለቲካ ፓርቲ መሪም በመሆኑ በዚህ በፖለቲካ ትግልም ውስጥ ቀላል የማይባል ጊዜ ያሳለፉም በመሆኖ ከፖለቲካ ትንታኔ አኳያ እንዲፈትሹልኝ ነው የፈለግኩት። የፖለቲካ ችግር ስንል በሀገሪቱ ውስጥ ነፃ መድረክ የለም ወይ ለተሳትፎ ክፍት አይደለችም ወይ የምርጫ ዴሞክራሲ አደጋ ላይ ነው ወይ የአፈና እንቅስቃሴዎች አሉ ወይ ስልጣን ከያዘው አካል እና የመሳሰሉ፣ በነዚህ በእነዚህ መድረኮች ስንመለከት አሁን ያለውን በተጨባጭ ያለውን ሁኔታ ከፖለቲካ ችግር የሚመነጭ ነው ወይስ ሌሎች መሰረቶች አሉት የሚል ጥያቄ ለማንሳት ያስገድደናል ይሄንን እንዲተነትኑልኝ ነው የፈለግኩት የፖለቲካ ችግር ያውም ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ የሚታይ የፖለቲካ ችግር አለ ስትሉ ከእነዚህ ሁኔታዎች አኳያ የሚታይ ነው ወይ ለማለት ነው ወይ አንደኛ በአጠቃላይ ባለፉት አራት አምስት ዓመት ከፍተኛ ትግል ነው የተደረገው ኢትዮጵያ ውስጥ አመጾች፣ የትጥቅ ትግሎች እና በልዩ ልዩ ዘዴ ያ የፈጠረው ሁኔታ አለ። ያ የፈጠረው ሁኔታ ምንድን ነው? የመንግስትንም መዋቅር ሌሎችንም እንትኖች ጎድቶታል። ይሁንና ወደ የሚያሸጋግር የሪፎርም እንትን እንወስዳለን ተብሎ ኢፒአርዴፍ ውስጥ የተወሰደው እርምጃና በዚህ ተሳቦ ደግሞ የፖለቲካ አየሩ ተቀይሮ ሁላችንም አሁን ያለንበት ሁኔታ ውስጥ አስገብቶናል። ይሄ የችግር ጥረቱ መኖሩ ብቻ እና የዚህ የአፈና መዋቅሩ ትንሽ ላላ ማለቱ ብቻ ሁኔታዎችን ተቆጣጥሮ ወደ ምንፈልገው ወደ ሰላማዊ ምርጫ፣ ሰላማዊ የሆነ አይነት አየር፣ የደህንነት ስጋት የሌለበት ሁኔታ ነው ብለህ የምትገልጸው አይደለም። አሁን ያለው እንትን ይሄ ደግሞ የመንግስት መዋክሩ አፋኝ መሆንና አለመሆን ብቻ ሳይሆን በተፈጠረው የችግር ወቅትና ከዚህ በፊት የመንግስት መዋክሮች በመመጣታቸው በጣም ግልጽ ያልሆኑ አክተሮች ያለ ይመስለናል። እኛ በእኛ እገሌ ነው ብለን ግን ማመላከቱ በጣም ይቸግራል። ምንድን ነው ችግራችሁ? ምንድን ነው ችግራችሁ? እሱ ተከታዩ ጥያቄ ነበረ አሉ እ ልግለጽዋ አንድ ጊዜ። እሺ፣ እነዚህ አክተሮች እነማን ናቸው? በእኛ ላይ ያለ ጥርጣሬ አለ ወይ? በሌሎች መሀል ያለ ጥርጣሬ አለ ከዋናው የመድረክ የምንሳተፍበት ሰው የሚንቀሳቀስበት ውጪ ያሉ እንትኖች ረገብ ካላሉ በጣም አስቸጋሪ ሁኔታ እየተፈጠረ ይመስለናል። ይሄ በቅርብ ጊዜ የተፈጠሩ ሕዝብና ሕዝብን የሚያጋጩ የሚመስሉ ሁኔታዎች መፈጠር ማንም የፖለቲካ ኃይል ከሚፈልጋቸው ውጭ ይመስለናል። እኛ በበኩላችን በዚህ አይነት ትግል ውስጥም ይህንን ለማምጣትም የታገለ ያለ አይመስለንም። መንግሥትም ይህንን የሚፈልገው አይመስለንም። ይሄንን ቁጭ ብለን በተለይ አንዳንድ ጥርጣሬ የሚፈጥሩ ወይም ደግሞ የፖለቲካ መስመር ልዩነቶችን ቢሆኑ እንዲሁ በሩቁ ነው እንጂ ሰው ወራወረው እርስ በርስ ቁጭ ብሎ ይሄንን የተወያየበት በጣም ሲሬት የሆነ ውይይት አላየንም። ይሄንን የራሳችንን ይሸትፍ ወሰን ካሉት የፖለቲካ ሀይሎች ጋር ለመወያየት የወሰን ነው። ነው ምናየው። አቶ ዳውድ፣ ለችግር መቼ መፍትሄ ለማግኘት ችግርን በቅድሚያ ማወቅ ያስፈልጋል። ምንጩን በቅንነት አንጥሮ ማውጣት ይገባል። መቼም ኮሌራ በወባ መድኃኒት አይጠፋም እና በመግለጫችሁም ውስጥ እንዳላችሁት፣ እርሶም በተደጋጋሚ እንደሚናገሩት ኦነግ ከግማሽ ምዕተ ዓመት በላይ ዕድሜ ያስቆጠረ ድርጅት ነው። በምሁራን በበሰሉ ፖለቲከኞች፣ በጦር አዋቂዎችም ጭምር የተሞላ ድርጅት ነው ለሀገሪቱ ችግሮች ዘላቂና ሰላማዊ መፍትሄ ለማስገኘት መሪ ሊሆኑ ከሚገባቸው ድርጅቶች አንዱ በመሆኑ ችግሮች ያሉባቸውን ቦታዎች ለይቶ የማውጣት አቅም ሊኖረው ይገባል የሚል እምነት በብዙዎች ዘንድ ይኖራል። መቼም ስለዚህ ችግሩን ይበልጥ በማስፋት ወደ ሕዝቦች ግጭት ለመቀየር ሲሞከር እየታየ ነው ስትሉ ታውቃላችሁ ማለት ነው። እነማናቸው ችግሩን ወደ ሕዝቦች ግጭት ለመቀየር እየጣሩ ያሉት? ለምንድን ነው ያንን እያደረጉ ያሉት? ቢያንስ ገምግማችሁ በራሳችሁ በፓርቲያችሁ ደረጃ ያወጣችሁት አቋም ሊኖር ይገባል። ሳትሰጉ ዝም ብላችሁ አላወጣችሁም መቼም። እንደዚህ አይነት መግለጫና ለንግግርም አልጋበዛችሁም መቼም። አጀንዳ ይዛችሁ ነው፣ በዚህ በዚህ በዚህ ነጥቦች ላይ መወያየት አለብን የሚል አቋም ይዛችሁ ነውና፣ እንዴት ነው እነማን እንደሆኑ እነዚህ ኃይሎች ማወቅ የተሳናችሁ በዚህ ሁሉ አቅማችሁ እነዚህ ኃይሎች ናቸው እነዚህ ኃይሎች ናቸው ማለቱ በአሁን መፈረጁ ውስጥ ትንሽ ይከብዳል። እኛ እየፈለግ ነው ይህንን ትሬንድ ለመቀየር፣ ዋነኛ የፖለቲካ ተዋንያኖች ቁጭ ብለው ከተነጋገሩ እና በመሀላቸው ያለውን የሚስማሙባቸውን ነው ዋነኛ ነጥቦች ሲሪየስሊ ይሄ ዝም ብሎ በየመድረኩ የሚቀነቀኑ እንትኖች ከየኛ ራሳ የእኛን ተምሮ ማለት ነው ኢንፎርማል የሆነ እንትን ሳይሆን አብሮ ቁጭ ብሎ በሁለትዮሽም፣ በአራትዮሽም፣ በሶስትዮሽም ቅድም እንዳልኩ እነዚህን እየደረደርን ክልል እና የምንስማማቸውን አስቀምጠን አብረን የምንሰራቸውን ከለየን የምንለያይባቸውን ነገሮችንም ካስቀመን ዋናው አሁን ያለው ችግር ኢትዮጵያ እንዲሁ በሩቁ ፈርጆሃል። አንተን እኔም አንተን ፈርጅ ያለው እንዲሁ ዝም ብሎ የሚወረወራለ ቁጭ ብሎ በስፋት በፖለቲካ ንግግርና የተደረገ መድረክ አላየንም። እስካሁን ድረስ የተሞከረ አለ ግን፣ ሁሉም ይፈልገዋል እንደሚፈልገውም ይናገራል፣ በየሚዲያውም በየመድረኩም፣ ግን ይሄ ፈር ይዞ ሲሄድ አናየውም። ስለዚህ እንዲህ ምናልባት እኛን በሚመለከትና እኛም ደግሞ ሌሎችን በምናየው እንትን የራሳችን እርምጃ ወስደን ከነዚህ ጋር ቁጭ ብለን ተነጋግረን ይህን ደድረን ሚሂድ የሚል ነው። ይሄ ችግሮችን ያመጡ እንትን የሚለው ይሄ በጣም ይቸግራል፣ አሁን ኢትዮጵያ ውስጥ ባለው ሁኔታ በስውር የሚንቀሳቀሱ ሀይሎች ነጥረ አውጥተ የገሌ ገሌ ነው የማለቱ በጣም ያስቸግራል። እንዲሁም በግልጽ ደግሞ የሚንቀሳቀሱ አሉ። በዚህ ውስጥ ተሳትፏል ተብሎ የሚጠረጠሩ ግን ናቸው ወይ መተሳትፏል የሚለው አውጥቶ ለመናገር ይከብዳል። እሱ እንግዲህ መንግስት ከእንዲያ የበለጠ ሰፋ ያለ ኢንቴሊጀንስ አለው ለእሱ ተውና፣ ግን ዋነኛውን ትሬንድ ለመቀየር ይችላሉ። የፖለቲካ ሀይሎች እርስ በርስ ከተገናኙ ከተገናኙና እርስ በርስ ግንኙነት ደግሞ በጣም በጣም ብዙሀን የሚያካትት ወደሚሆድ ሁሉንም ወደሚያሳት መድረክም ያደርጋል። እንደዚህ አይነት ለማለት ነው እንጂ ይህንን ለማውጣት አስቸጋሪ ነው። እንቅስቃሴ መሀል ነው ከመንግስትና ከፖለቲካ ኃይሎች ውጭ አክተሮች ሊሆኑ ይችላሉ። ግን በውይይት እና በመተባበር ነው ትሬንድ መቀየር የሚቻል ወ የራሳችን ለመሰማመነሳሳት ትልቅ መልእክት ነው። መቼም ይሄ መልእክት በብዙ የሰለጠኑ ዲሞክራሲዎች ውስጥ ይሄው ነው፣ ሌላ መንገድ የለውም። በዚህ መግለጫችሁ ውስጥ ስትናገሩ ግን የዚህ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና ለመሆኑ ምን ማለት ነው አቶ ዳውድ ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልዕክት የሚዘጋጀው በፓርቲ ደረጃ ማለት ነው በነገራችን ላይ እርስዎን በመሪ ወይም በግለሰብ ደረጃ ማለቴ አይደለም። በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ እየገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው ድርጅት ነው እየተባላችሁን ነው የምትወቀሱት። እና ምንድን ነው እናንተ በፓርቲያችሁ ውስጥ ይህንን አመለካከቶችን አጣምሮ ማስተናገድ፣ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር አሁን የኦነጉ ወደዚህ የኦነግ በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንም በጣም ሆስታይል በሆነ ኢንቫይሮሜንት ወይም ሁኔታ ውስጥ ነው የትግል ዓመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይህንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ይቸግራቸው ይሆናል። ችግሩ የትግሉን ውስብስብነት ከውስጡ ስለማያኩትና ኢንፎርሜሽን ስለሌላቸው እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የሆነ ናቸው እንጂ የዲሞክራሲያዊ ሜካኒዝም ወይም ደግሞ የዲሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው ያለብንና ይሄ ችግሩ በጣም ረጅም ትግል መኖሩና ይሄ ነው። እኛ የምንደርሰው በውስጣችን ደግሞ ብዙ ጊዜ ውይይቶችን አደርገን ይሄንን ችግሮችን የፈታንበት አለ። ይሄ ግን ዋናው የዲሞክራሲ ባህል ይሄ ነው። እያንዳንዱ ድርጅት መጣሆን የስርአት ነው ማለት የፈለግ ነው። እኛ ስርአት ደግሞ ያለፍንበት ስርአት ነው። ብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎችንም የሚያመላጭ ስርአት ነው። መንግስት ስርአት ነው። መንግስት ስርአት ያለፍንበትን እንግዲህ መግለጽ አያስፈልገውም ብዙ በጣም ዲታቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ ነው እስካሁን አልፈን የመጣ ነው። እጅ ለማለት ምን ያህል ዝግጁ ነው ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድ ለማስተናገድና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት ጥንካሬ ምን ያህል ነው አቶ ዳውድ? እኛ ይሄንን ችግር አድርገን እምናየው አሁን አገር ቤት የገባ ነው። የአገር ቤት ውስጥ ደግሞ መድበለ ፓርቲ የሚል ነው። መድበለ ፓርቲ ኦሮሞ ፖለቲካ ውስጥ ማለ በሌሎች የማህበረሰብ ፖለቲካ በጣም እንዳጠቃላይ የምትበለው ፓርቲ አለ። ያ ባይሆን ኖሮ ይህ ሁሉ ፓርቲዎች እና ድርጅቶች ኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በተናከንም ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላውም ይሁን ይሄ ችግር ሆነው እና በኩላችን ምክንያቱም በመሀላችንም ንግግር አለ፣ በእኛም መሀል እና በሌለ የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ስሪ የሆነ ኢንጌጅመንት ስለሚሆን እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየ ያ አለ መነጋገሩ እንትን ማለት ነው። አቶ ዳውድ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ ያብራሩልኝ ምን ማለት እንደሆነ። ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። ይና የመማሯቸው ተስፋ የሚሰጡ ናቸው። ይሄ አገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነ ማለትም ተስፋ የሚሰጡ ናቸው። አጥጋሚ ሆነው ህዝቡን የሚያጠቅም ወደ እርምጃ የሚወስዱ ግንኙነቶች የሉ ብዙ ጊዜ ተስፋ የሚሰጡ ስኖች ተደጋግመውስን ብለዋል። የግድ መናገር አለበት። ሰው አንድ ነገር ትላንግ ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አዛቢ የሆነ አለመኖሩ ነው። ከዚህ ማለፍ አለበት ነው እንግዲህ ከተቻለ ሙከራው እንግዲህ እንደዚህ አይነቱን ሁኔታ ለመፍጠር የዶክተር አብይ አስተዳደር ተቋማትን ከመፍጠርና አጠቃላይ የምህረት ህግን ከማጽደቅ አንስቶ ጥረቶች እያደረገ መሆኑ እንግዲህ በግልጽ ይታያል። ሁሉም የፖለቲካ ኃይሎች ያለ ልዩነት ወደ ሀገር ገብተው እንዲንቀሳቀሱ፣ ሀሳቦቻቸውን ከህዝብ ጋር እንዲያንሸራሽሩ መድረክ ተከፍቷል። አሁን እንደምናየው በሀገሪቱ ውስጥ ቀድሞ ወንጀለኞች እየተባሉ ለዓመታት በእስር እንዲማቅቁ ተደርገው የነበሩና ስደትም ላይ የቆዩ ሰዎችን ጭምር እርስዎን ራስዎን ጨምሮ አቶ ዳውድ ኢብሳ ማት ባለስልጣናት አድርጓል። ኢትዮጵያ ውስጥ ወይም በነጻ ቢያንስ ቢያንስ ሀሳቦቻቸውን እንዲያንሸራሽሩ አድርጓል። ኮሽ ባለቁጥር የአስቸኳይ ጊዜ አዋጅ በሚጣልባት ሀገር፣ ኢንተርኔትና ስልክ በሚቋረጥባት ሀገር አሁን በየማህበራዊ መገናኛው እጅግ የተጋነኑና በመግለጫቸው ላይ እንደገለጻችሁት ሁከትን ለመፍጠር ብቻ የሚነዙ የሚመስሉ የሀሰትና የቅስቀሳ ወሬዎች ሲበተኑ ሀገር ከዚህ ምስቅልቅል ጋርም ቢሆን ህገ መንግስታዊ ነጻነትን ላለመድፈር እየተጣረ እንደሆነ ይታያል። ይሳካለት አይሳካለት ሲወዳደሩ ሌላ ጉዳይ ነው። ጥረቱ ግን ይታያል። ምን አይነት ንግግር ይሆን? እናንተ ከዚህ የተለየ ሁኔታ እንዲፈጠር የምትጠይቁት ተጨባጭ ብላችሁስ የምታቀርቡት ሀሳብ ምንድን ነው? ከቃላት ድለላና ከተስፋ ዳቦ የዘለቀ እንዲሆን የምትፈልጉት አካሄድ ይህ በመንግስት በኩል ያለውን ጥረት እዚያም ላይ ጠቅሰናል። እኛ ጥረቱ ሆነዋል፣ እውቅና ሰጥታችኋል። ዴሞክራሲያዊ መብታችን ነው። መንግስትንም የጠየቅነው ነገር የለም፣ ግን ድርጅቶችን ነው ያጋራውን ያለውን ቲቪ ሁኔታዎችን ለትንሽ ትሬንዱን ለመቀየር በመሀላችን ደግሞ ያለውን እንትን አጠቃላይ ስጋቱ ለመቀነስ ይረዳል ኮንትሪቢዩት ያደርጋልና ከድርጅቶች ጋር ከፖለቲካ ድርጅቶች ጋር መነጋገር እና በእኛ መሀል ያለውን ጥርጣሬ እየቀነሱ መሄድ ልዩነቶችንም በማስበሳት ይሄ ደግሞ ለአጠቃላዩ በቅድም እንዳልኩት ለአጠቃላዩ ኮንትሪቢዩት ያደርገዋል ብለን ነው። መድረክ አይደለም እየጠየቀ ያለ ነው። እና ሁኔታውን ግን እናንተ እንዴት ትገመግሙታላችሁ? አሁን ያለውን ቀደም ሲል እንደው ነካ ነካ ለማድረግ የሞከርኳቸው ሁኔታዎች አሉና እንደ አንድ በሳል ፓርቲ እንደ ኦነግ አሁን እየታዩ ያሉ ነገሮችን፣ በመንግስት ደረጃ እየተሰሩ ያሉ እንቅስቃሴዎችን እንዴት ነው የምትገመግሟቸው? እሱን ኦልሬዲ በፕሮሰሱ ገብተንበት ተመዝግበን ወደ ሚዳ እየሄድን ነው። ይሄ እንዳለ ሆነው ግን ህዝቡንና እንትኑን እያሰጉ ያሉ ሁኔታዎች በተፈጠሩ ቁጥር ደግሞ ሌላ መንገድ የሚወስድ መንገድ ይኖራል ተብሎ ነው። የሁሉን ስጋት ቅድም እንዳልኩ መጨረሻችን ምን ይሆን መጨረሻችን ምን ሆን ተየትኛው እየወረውራቸው እና ይሄ እንዳይሆን ይህንን የሚያሰጋ ሁኔታ የለም ማለት አይደለም። አንዶ ግን ይሄ ተስፋ የሚሰጠው ጥረት ይለ ያንን አቨርት ለማድረግ ወይም ደግሞ ሌላ አቅጣጫ ይዞ እንዳሄድ ትሬንዱን አሬስት ለማድረግ ወይም ደግሞ ለማቆም ይረዳል፣ መላችን ያለው ይሄ እንደዚህ አይነት ነው ከሚል የተነሳ ነው። አቶ ዳውድ፣ ይህንን የጠየቃችሁትን መድረክ ለማዘጋጀት መቼም የግድ መንግስት መሆን የለበትም በስም ልንጠራቸው የምንችላቸው እኮ አዋቂዎች አሉበት ድርጅት ነው። ከዚህ ቀደም እንደጠቀስኩት ከእርሶ ከራሶ አንስቶ እና ለምንድን ነው ለመሆኑ ኦነግ ራሱ ይሄንን ተነሳሽነት ወስዶ እንዲህ አይነቱን አገራዊ መድረክ ለመፍጠር የማይሰራው መሪ ለምን አይሆንም? አገራዊ መድረኩ በመንግስት ደረጃም በፓርቲዎች መሀል ተሳትፎ ግንኙነት አለ። ሁሉም ፓርቲዎችን የሚያካትት ግን በጣም ሰፋ ያለ መድረክ ስለሆነና ይህንን ማኔጅ ማድረጉ በኛ ጥረቱ እንዳለ ኖሮ አድጋሚ ሆኖ አላገኘ ነውም ለራሳችን ለዚህ ነው። በመሀላችን ደግሞ ያ እንዳለ ይቀጥላል። እሱ የራሱ አጀንዳዎች አሉት። አጀንዳውን ይዞ በጊዜ ተለይዳ ይሄዳል። እሱ ግን ለእኛ አጋቢ ወዛደኛ ነው። ተጨማሪ የራሳችን ግንኙነትና ንግግር ለዛኛውን ይረዳና ሌላውንም ደግሞ አጠቃላይ አሁን ያለውን ስጋት ለመቀነስ ይረዳል ብለን በመሀላችን ቢያንስ ቢያንስ ይህኛው ዲ በተጨማሪ እርምጃ የመውሰድ ወስነን ይዝክናል ቀደም ሲል እንደገለጹት ቁጥራቸው የበዛ የፖለቲካ አስተሳሰቦችን የሚያራምዱ ፓርቲዎች ይንቀሳቀሳሉ ኦሮሚያ ውስጥ ለመሆኑ እነዚህ ፓርቲዎች ሀሳቦቻቸውን እያቻቻሉ አነስ ወዳለ መድረክ ሊሰባሰቡ የሚችሉባቸው ሁኔታዎች የሉም የኦሮሞ ህዝብ ይህንን ያህል የተበታተነና የተከፋፈለ ነው እንዴ ይህንን ያህል ልዩነት ሊፈጠር የማይታረቅ ልዩነት ሊፈጠር የሚችልበት ህዝብ ነው እንዴ? ከሌላውስ የኢትዮጵያ ህዝብ አካል ጋር እንደዚሁ ሁኔታዎችን አመቻችቶ መቀራረብ የሚቻልባቸው ሁኔታዎችን መፍጠር አይቻልም እንዴ? ቁጥሩ ወዳነሰ አነሰ የፖለቲካ እንቅስቃሴ መግባት። ኦሮሞ ፖለቲካዎች ፓርቲዎች በጣም አነስተኛ ነው ቁጥራቸው፣ በጣም በጣም አነስተኛ። አሁን ተጨምቆ ተጨምቆ ወደ አራት ፓርቲ ነው ያለው። እሱም ራሱ ጊዜ እንትን ውስጥ በጣም እየተሰባሰበ ሊሄድ ይችላል ወይም አራት አምስት። ቅድም እንዳልኩ ይሄ በጣም ትንሽ ፓርቲ ነው። ቁጥሩ እንትን የምንለው አጠቃላይ ኢትዮጵያ ውስጥ ያለውም በሂደት ይሄ በኃይል አሰላለፉ የተሸጋሸገ ሊሄድ ይችላል። እንቅስቃሴው አስተማማኝ ሆኖ እንዲሄድ ማድረግ ብቻ ነው። እንግዲህ የኦሮሞ ፖለቲካ በውስጡ በጣም አነስተኛ የሆነ ክፍፍል መሆን ያለው፣ በዛው ደግሞ አንድ በጣም የሚያስተዋስብ መድረክ አለ። በመላቸው እንዳለ እየቀጠለ ነው፣ እየተጠናከረ ይሄዳል። በዚህ በኩል ይህና ስጋት ያለ አሁን በደረስንበት ሁኔታ ለመሆኑ የዶክተር አብይን የመደመር አስተሳሰብ እንዴት ይገመግመዋል? ኦነግ የኢህአደግን የውህደት ሀሳብና ሂደትስ እንዴት ነው የምትከታተሉት? እንዴት ነው የምታዩት? ይሄ እንግዲህ በገባንበት ንትን አንድ ፓርቲ መብት አለው ለማለት መብት አለው፣ በገና ለማዋሀት መርጅ ለማድረስ መብት አለው። በሌሎች ድርጅቶች ጋር በጣም ግራንድ የሆነ ኮሊሽን ወይም ደግሞ ህብረት ለመፍጠር ማብቃለው ከተይስ እንግዲህ በዚህ አሁን መተመር ውህደት ወደዛ የሚለው የራሱ እንትን አለው ያለ ነው። አሁን ገና ኤርሊ ነው። ገና ፖለቲካል ፕሮግራም ሁለቱንም በመሀላቸው ምርሶ በእኛ ላይ ምንአይነት ፌክት አለው በህዝቡ ላይ ምን አይነት ፌክት አለው ለማለት ገና ኤርሌ ነው። ላይ ለማለት መብታቸውን በዚህ ነው። መቼም ሐሳቡ ቀርቧል፣ ውይይቱ ተጀምሯል። እና ኢህአደግ አሁን ገዢ የሆነ ግዙፍ ፓርቲ ነው። ምንም እንኳን በውስጡ የራሱ ችግሮች ቢኖሩበትም የመሰባሰቡ ነገር እንደ ቀጠለ ነው ያለውና፣ አስተሳሰቡ ቀደም ሲል ከነበረው የጎሳ እና የቋንቋ አስተሳሰብ ወጣ ብሎ ሰፋ ባለ ሀገራዊ ፓርቲነት የመደራጀት ሐሳብ ነው ይሄ ያለው እና ይሄ እናንተ ጋር ተቀባይነቱ እስከምን ድረስ ነው? እንዲህ አይነቱ ሀሳብ በሐሳብ ደረጃ እንኳን ቢሆን እኛ ጋር የትኛውም አደረጃ I just. ተቀባይነት አለው። ይህ ጎጫ ቤሌ ውህድ ፓርቲ ወይም ደግሞ የግራ የቀኝ ፓርቲ የሚለው በኛ በኩል ችግር ምንም አናይበትም። ዲሞክራሲያዊና ሰላማዊ ትግል እስከሄድ ድረስ የትም ሀገር ያለ የትኛውም አጀንዳ ይዞ የመንቀሳቀስ መብት አለው ማንኛውም አካል። ዋነኛው ግን በሰለጠነ የሌላውን መብት በማይነካ ሁኔታ ተደራጅቶ አጀንዳውን ማቅረብና ወሳኙ የፓርቲ የሚል ተቋዎች እና የፓርቲ ተሳታፊዎች አስኬድናፊ ሆነው ይወጣሉ። በእሱ ዘንድ ተቀባይነት አላቸው የላቸውም ይሄ ብቻ ይወሰናል። ስለዚህ የትኛውም ወደ ሌላኛው መፈረጅ ውስጥ እኛ በዚህ ውስጥ አንችብደል። የትኛው አደረጃጀት ይዞ መሄድ መብቱ ነው። ሌላው አቶ ዳውድ በኦሮሚያ ምዕራባዊ አካባቢዎች በተለይ ለመጥቀስ ያህል ነው፣ ያልተቋረጠ የሁከት ሁኔታ ይስተዋላል። ለይቼ ለመግለጽ ነው እንጂ ሌሎቹም አካባቢዎች የጸዱ ናቸው ለማለት ፈልጌ አይደለም። የጸጥታ አስከባሪዎች ሲገደሉ ይታያል። የመንግስት ሰራተኞች ሲገደሉ ይታያል። ባለስልጣናት ይገደላሉ። ምንድን ነው ለመሆኑ ይሄ ሁኔታ? በተለይ ኦነግ እንደ ጠንካራ ይዞታውም ይታዩ ከነበሩ አካባቢዎች አንዱ ነው ያ አካባቢ። በኦነግ ስም የሚንቀሳቀሱ ኃይሎችም እንዳሉ ይሰማልና ምንድን ነው ለመሆኑ ይሄ ሁኔታ መቀጠልስ አለበት ወይ? በዚህ ሁኔታ አቶ ዳውድ ይሄ ትግል እንግዲህ ብዙ ውስብስብ እንትኖች አሉት። መቀጠልና ለመቀጠሉ እንግዲህ የመንግስትና በነዚህ ይህዚህ ውስጥ ያሉ አካሎች መሀል ያዘ ሁኔታ በሰላም መፈታት አለበት። ይሄ አቋማችን ነው። ለመንግስትም እየገለጽ ነው። ይህ ሽግግሩ ውስብስብ ሁኔታ ቅሪት ሆኖ ነው የምናየው። በእርግጥ የሰው ነፍስ ወይም ደግሞ የሰው ሕይወት የሚጠይቀው ሁኔታዎች አሉ። እዛ ብቻ ሳይሆን ሌላም በዚህ አይነት እንቅስቃሴ የሌለባቸው

ምንድናቸው ለመሆኑ እነዚህ በንግግር መንግስት ከነሱ ጋር መፍታት አለበት የሚሏቸው ሁኔታዎች ይህንን ያህል ሲቪሎች ላይ የግድያ እርምጃዎችን እስከ መውሰድ የሚያስደርሱ ናቸው ከተማ ውስጥ አንድን አባት የሰባት ዓመት ህፃን ልጅ ፊት መግደል ደረጃ የሚያደርሱ ናቸው እና ምንድናቸው እነዛ ነገሮች እንደው ህዝብን ቢያውቃቸው መንግስትም ቢያውቃቸው በእነዚህ አካላት መካከል ያለውን ሁኔታ ለመፍታት መነጋገር ያለበት ነገር መንግስት እነሱስ ይዘው መቅረብ ያለባቸው ነገሮች ምንድን ናቸው? ኦነግስ ምንድን ነው ሚናው በዚህ ውስጥ ብቻ ሳይሆን ሁሉ ሰው ሚና አለው። የሰላማዊ ሁኔታ እንዲፈጠር ሚናውን እንግዲህ መንግስት ከጠየቀ እና ሚናውን ከለይን እኛ የራሳችን እንወጣዋለን። ዋናው ነገር ግን እንደዚህ አይነት በግጭቶች መልክ ብዙ ቦታ ነው ያሉት። መልካቸው ይቀያየራል። እነዚህ በትግል ውስጥ የነበሩ ሳይፈታ የቀረ ይሄ መሆኑ ግልጽ ነው ይመስለኛል። ገባኝ ይህ መፈታት ያለበት ሁኔታ ነው። ከሚኒስትር መለሱ መሀል ሌሎች ቦታም የሚያቆጠቁጡ የግጭትን የሚመስሉ እንትኖች አሉ። ሁሉ ችግሩ ተፈቶ ወደ ሙሉ ሰላም የምንገባበት ሰላለት ና መፍት የማምጣቱ ችግሩ እንትን የሚቀረው ይመስለኛል የሚያቆጥ ይመስለኛል። እናንተ የሰላማዊ ትግሉ አካል ናችሁ። በነጻነት ነው የምትንቀሳቀሱት፣ ሀገር ውስጥና መንግሥት ምን ብሎ እንዲጠይቃችሁ ነው የምትፈልጉት? በዚህ ችግር ውስጥ ሚና ለመጫወት በእርግጥ እንዳሉት የእናንተ ብቻ ደለም የሚሆን ኃላፊነቱ። ምንም መንግስት እንዲጠይቀን የምንፈልገው ነገር የለም ግን ችግሩ መፈታት አለበት ነው እንጂ እኛ በበኩላችን ምን ጠይቆ ነገር የለም። እና ምንድን ነው እናንተ የምታቀርቡት ሀሳብ? ይሄ ችግር እንዲፈታ ምን መደረግ አለበት? በዚህ ሁኔታ መቀጠል አለበት ወይ? ነው ቅድም እኮ ያነሱት እኮ ነገር ነው። መጨረሻችን ምን ይሆን የሚለው ጥያቄ አይቋረጥም። ነገሮች መፍትሄ ካላገኘ የትኛውም አካባቢ ያለ ግጭት በሰላማዊ መንገድ ተፈጥቶ ከዚህ በፊት ለየት ያለ በየትኛውም ወገን ማለት ነው የመንግስት ብቻ ሳይሆን በየትኛውም ወገን ያለ በሰላማዊ ድል ለመፍታት ክፍት መሆን አለበት። ይህ አቋም ነው። የሀገር ችግሮች በሰላም መፈታት አለባቸው። ይሄ እርግጥ ነው። በዚህም ምክንያት ነው እናንተ ተቀላቅላችሁ ሀሳባችሁን ወደ ሰላም መልሳችሁ ሀገር ውስጥ ገብታችሁ እየታገላችሁ ያላችሁት። በዚህ ሁኔታ ደግሞ መንግስት የሚወቀስባቸው ሌሎች አጋጣሚዎች አሉ። በጣም ላልቷል፣ ህግና ስርዓትን ማስከበር ተስኖታል እየተባለም በሚወቀስባቸው ሁኔታዎች ውስጥ ሁሉ ነው እንደዚህ አይነት እንቅስቃሴዎች እየተደረጉ ያሉት። የኃይልም እርምጃን እኮ ጨምሮ ማለት ነው። አቶ ዳውድ ምንድናቸው እነዛ ሰላማዊ የሚሏቸው መፍትሄዎች? ከሁሉም በኩል መወሰድ ያለባቸው ምንድናቸው እነዛ ጥያቄዎች? እናንተ የምትገመግሟቸው እንደ አንድ በሳል ፓርቲ ከዚህ በፊት የነበረው ትግል ውስጥ ያለ የውስ ሁኔታዎች ነው። ቅሪቶች ናቸው። የዚህ ውስብስብ ቅሪቶች እነዚህ መፈታት አለባቸው። የሽግግሩ ውስብስብነትም ደግሞ እነዚህን ያካተተ ነው። ስለዚህ በመንግስት ላላ ያደረ በጣም ሶስት የሆነ እንትን ያለው የሚለው አንደኛው ወገን አስተያየት ነው። ሌላኛው ወገን ደግሞ ይሄ ከቀጠለ ወደ በኃይል ትንሽ ኃይል ከበረታ ወደ ተፈለገ ውስብስብ የጸጥታ ችግር ውስጥ ይፈታል የሚለው ሌላኛው ወገን ነው። እንግዲህ በዚህ መሀል መፍትሄ እያፈላለጉ መሄድ ነው እንጂ ሌላ መቼም ኦሮሚያ የግዝፈቷን ያህል እና የሕዝቡንም አስተናጋጅነት ያህል በጣም ብዛት ያለው ሰው የሚኖርባት ከተለያዩ አካባቢዎች ይሄ ደምሰው የሚኖርባት ክልል ነች። ከኦሮሞ ህዝብ፣ ኢትዮጵያውያን የሆኑም ኢትዮጵያውያን ያልሆኑም በብዙ የታሪክ አጋጣሚዎች የብዙዎች ክልል ሆናለች ኦሮሚያ። የኦሮሞ ህዝብም እነዚህን ሁሉ አስተናግዶ ለአመታት ኖሯል። በጣም ብዙ ትውልዶች ተፈራርቀውበታል እና የሌላ ጎሳነታቸውን እስከ መርሳት ድረስ እየደረሱ ሰዎች ሁሉ አሉበትና አሁን አሁን የሚስተዋሉ ሁኔታዎች ግን ውጥረቱን ይበልጥ እያበዙት ይመስላል። ያንን አብሮነት እየሰባበሩ ያሉ የስጋት ክልል እንድትሆን ያደረጋት ይመስላል የምትፈራ ክልል እንድትሆን ያደረጋት ይመስላል። ምንድን ነው ይሄ ሁኔታ ለመሆኑ? ኦነግ እንዴት ነው የሚመለከተው የሚዳስሰው የሚፈትሸው? እኛ በበኩላችን ለብዙ አመት ይዘን የምንቀሳቀሰው አቋም ህዝብና ህዝብ መሀል ችግር በምንም አይነት ኖሮ አያውቅም፣ መኖርም የለበትም። ያለው በህዝብና በሰዓት ነው መሀል ነው። ለዚህ ነው ስርአቱን ህዝቡ በራሱ ወኪሎች የሚቆጣጠረው መንግስት መኖር አለበት ብለን ስንታገል የነበረው የኦሮሞ ህዝብ መብት ደግሞ በነበረው ስርአት ውስጥ በጣም ከፍተኛ ጭቆና የደረሰበት መሆኑ የማይደበቅ አቋማችን ነው። ይህ ስምት ደግሞ ለማንኛውም ህዝብ ኦሮሚያ ውስጥ ምላለ ከኦሮሚያ ውጭ ምላለን አክብሮታለን። በህዝብ መሀል ያለውም ግንኙነት በጤነኛ በህዝብ መሀል የመከባበር አብሮ የመኖር ይሄ መቼም መቀየር የለበትም። ይሄ አቋማችን ነው። ይሄ አሁን ያልከው ችግር ቅድም የነገርኩት ነው። ትሬንዱ የቀየረ ህዝብና ህዝብ መሀል ግጭት እንዲፈጠር የሚቀሰቅሱ እና የሚተነኩሱ እንትኖች አሉ እነዚህ ጠርተው አልወጡም፣ ለማንም ግልጽ አድረግሉም። ይሄ ደግሞ ኦሮሚያ ውስጥ ብቻ አይደለም፣ በአማራ መስተዳደር ክልል ውስጥም አለ፣ በሌሎችም አካባቢዎች አለ። ከዚህ በፊት በሶማሊያ ክልል ነበረ። ይሄ በጣም የማይፈልግና በጣም ማንም ሰው ሊቀበለው የማይገባው እንትን ነው። ይህን አቋማችን ነው። ይህንን ስጋታችን ውስጥ ያካትል ነው። ይህንን ነው እና ኦሮሚያ ውስጥ ያሉ ህዝቦች በሰላም መኖር በሰላም ሰርቶ ወጥቶ የመግባት ከዚህ በፊት ብዙ አመት ትግል በውስጡ ተንቀሳቅሰናል። በዚህ በምንንቀሳቀስበት ህዝብ ውስጥ ከሁሉም አካባቢዎች የመጡ ህዝቦች ያሉበት ነው። እንደዚህ አይነት ሁኔታ አልነበረም ለብዙ አመት ነው እና አሁን ያለው ሁኔታ ማንም የኦሮሞ ህዝብ ሌሎችም ህዝቦች ከሚፈልጉት ውጪ የተፈጠረ ችግር ነው። ይሄ ማንም የሚቀበለው ሁኔታ አይደለም። ይሄ ደግሞ ኦሮሚያ ውስጥ ብቻ ሳይሆን በአማራ ክልል በጣም ሰፊ ነው። ይህንን አጠቃላይ ሁሉንም ህዝብና ሁሉም የፖለቲካ ፓርቲዎች መለከት መለከት ይሄ እንዳይቀጥል ለማድረግ የሁላችን ግዳጅ ነው። እኔ የኦሮሚያን ሁኔታ ያነሳሁልዎት እርስዎ የኦነግ መሪ ስለሆኑ ነው እንጂ በኦሮሚያ ውስጥ ብቻ ያለ ችግር ነው ለማለት አይደለም። እውነት ነው፣ ሌሎችም መፈተሽ ያለባቸው ብዙ ሁኔታዎች አሉ። ነገር ግን በአሁኑ ጊዜ ያለፈ ታሪክን እያነሱ ያ ታሪክ እውነት ይሁንም እውነት አይሁንም የሚያነሱ አሉ፣ ብዙዎች አሁን ያለው ትውልድ አሁን ያሉ ነዋሪዎች በየትኛውም ክልል ውስጥ ያሉ ነዋሪዎች ጨቋኝና ተጨቋኝ እንደሆኑ አድርጎ የማቅረብ ሌላ ትውልድ ፈጽሞታል ስለተባለ ያውም በጣም በተራዘመ ጊዜ በሰላም አብሮ እየኖረ ያለ ሕዝብ ውስጥ እንዲከፈል ለማድረግ መጣር በየማህበራዊ ሚዲያና በተለያዩ አጋጣሚዎች በተደራጀ ሁኔታ ቅስቀሳዎች ሲደረጉ፣ ትንኮሳዎች ሲደረጉ ነው የሚስተዋለው። እንደዚህ አይነቱን ሁኔታ ኦነግ ይዋጋሉ ወይ? ይከላከላል ወይ? እንደ ፓርቲ ፕሮግራሞች አሉት ወይ? እነዚህን የማስተማርም የማሳወቅም ስራዎች የሚሰራበት ፕሮግራም አለን። የፓርቲ ፕሮግራም ለማለት ሳይሆን መርሃ ግብሮች ለማለት ነው። የማሳወቂያ አባሎቻችንን ስናሰለጥን ነው ስናሰምር ነው የከረን ነው ህዝብ የትውልድ አንድ ህዝብ ሌላውን ህዝብ ጨቁኗል የሚል አቋም በኦሮሞ ነጻነት ግንባርና በኦሮሞ ነጻነት ግንባር አባሎች በፍጹም እምነቱም የለም። እንደዚህ አልጥረትም የለም። ያለን አቋምና ስናስተምርና ስንገልጽ የክርበብ ነው። ስርዓት ነው። ስርዓት ነው። ስርዓት ደግሞ ችግራይ ስራት እንጂ ይሄኛው ህዝብ ይሄኛውን ህዝብ በድሏል፣ ይሄኛው ትውልድ ይሄኛውን ትውልድ በድሏል የሚል አቋም ገልጸንም አናውቅም፣ አስተምረንም አናውቅም። የእኛ ተከታዮችን ይህንን በግልጽ ያውቁታል። ስርአትን ነው የሚታገሉት እንጂ ህዝብን ታግለው አያቁም። ስለዚህ ታሪክ የግድ ይነገራል። ይሄ ታሪክ ደግሞ ያለፍንበት ስርአቶችና የጨቋኝ ስርአትና ህዝብ መሃል ያለው ልዩነት ይሄ ጨቋኝ ስርአት እንግዲህ ብዙ መልክ አለው። የመደብ ጭቆና አለው፣ የብሔር ጭቆና አለው። ይህንን መግለጽ አካት አደለም። ምን ነው ያሰማል ነው በዛ ስናደርግ እኛ እንደ ህዝብ በጭቆና ስርአቱ የጨቆናቸው ከዚህ ጭቆና ነጻ የሆነ ህዝብ የለም የአማራ በለው የትግራይ በለው የሶማሌ በለው የኦሮሞ በለው ከዚህ ጭቆና ስርዓት ነፃ የሆነ ስርዓት አልነበረም ግን በውስጣችን ደግሞ እንደገና በውስጣችን ስናየው የብሔር ጭቆና በጣም በተለየ የኦሮሞ ህዝቡ ላይ እና በሌሎች ላይ የደረሰውን እንገልጻለን ይሄ ማንንም ህዝብ እንመለከታለን ስርዓቱ አሁን የተፈጠረ ሁኔታ ካለ በጎም ይሁን መጥፎም ይሁን ይሰረዝ ይረሳ ለማለት አይደለም። ምክንያቱም ትምህርት የሚወስደው የሰው ልጅ ካለፈ ታሪኩ ነው። መድገም የሌለባቸውን ማቆም አለበት። መጠናከር ያለባቸው ላይ አበርትቶ መስራት አለበት። ድክመቶቹንም እያረመ መሄድ አለበት። ይሄ የብዙዎች እምነት ነው። ሌላው ቅድም ያነሳው ትንሽ ሰፋ አድርገው እንዲነግሩኝ የምፈልገው ነገር ይሄንን በተከታታይ ህዝቡ ውስጥ ገብታችሁ የምታስተምሩባቸው መርሃ ግብሮች፣ አሰራሮች አሏችሁ ወይ? በጣም ሰፊ የሆነ አሰራር፣ በጣም ሰፊ የሆነ ስልጠና፣ በጣም ሰፊ የሆነ ክምር አለ። በእኛ በኩል ችግር የለም ስጋት የለም። አሁን የተፈጠረው ሁኔታ ይሄ በጣም ትርክ ተብሎ ትል የሚለው በጣም ከፖለቲካ ትንታኔ እና ከፖለቲካ ትል የወጣ በጣም ጥሬ የሆነ ከዚህ በፊት በተማሪዎች እንቅስቃሴ ሊሆን በትግል አለም ሊሆን ያልነበረ በጣም አሁን በቅርብ በስሜት ብቻና እንዲሁ ዝም ብሎ ጠለቅ ባለ ሁኔታ ያልተረዱት በሚዲያም ይሁን በሶሻል ሚዲያ የሚፈጠረው የሚወረወሩ ቃላቶች በጣም ይሄ የኦሮሞ ነፃነት ግንባርን እንዲሁም ሌሎች በሳን ፖለቲካ ፓርቲዎችን የሚመለከት አይመስለንም። ይህንን እንዴት ነው የምንቆጣጠረው? እንዴት ነው የምናሰምረው? የሆናችን ይመስለናል። ይሄ በእኛ ፖለቲካ ድርጅት የሚመለከት እና ከነሱት አይቀር አንዱ የፓርቲዎችንም ውይይት የሕዝቡንም ተሳትፎ የሚጠይቅ በዚህ ጉዳይ የጥላቻ ንግግሮችና የሐሰት መረጃ ማሰራጨትን ለመከላከል የታሰበ ረቂቅ ሕግ ተይዟል። ውይይት ላይ ነው ያለው በፓርላማው። እና የእናንተ ተሳትፎ ምን ይመስላል? እዛ ላይ እና ረቂቁንስ እንዴት ነው ያያችሁት? አይታችሁታል ወይ? ገምግማችሁታል ወይ? እሱ ሰምተነዋል፣ ቀርበዋል ለፓርላማ። በዚህ የሚቻለውን ያህል በጥንቃቄ እንሳተፋለን፣ ግን ይሄ ትንሽ መስመር ማበጀቱ በጣም የሚቸግርበት ቦታ አለ። እሱን ግን አስፈላጊ ነው። ነገሩ ከዚህ አልፎ አሁን ከቁጥጥር የወጡ ኢንዲቪጅልስ ኤምፓወር የሚያደርግ የሶሻል ሚዲያ እንዴት ነው ይሄንን በማስተማር ቢሆን በሌላ መንገድ የሚፈጥሯቸውን በጣም ጥላቻና በጣም አላስፈላጊ ቃላት ተጠቅሞ ስሜትን በሚቀሰቅስ መልክ እንደገና የሚሆነው ይሄ እንዴት ነው በቁጥር የምትሄደው? በማስተማርም ይሁን በሌላ መልክ፣ በጣም ቻለኝ ነው ለሁሉም እና በዛ ውስጥ እንሳጠፋለን መቼም። በመጨረሻ ላነሳ የምፈልገው አቶ ዳውድ ያወጣችሁት መግለጫ የዚህ የህዳር አስራ ስድስቱ ዜብራ ገጽታ ያለው ይመስላል። ምን ለማለት ፈልጌ ነው? በአንድ በኩል ጭለማ ሁኔታን የሚያሳይና በስጋት የታጨቀ ነው፣ በሌላ በኩል ደግሞ ወደ ውይይት መድረክ እንምጣ የሚል ነው፣ እንነጋገር የሚል ሀሳብ ደግሞ ሊፈታ ይችላል ይሄ ችግር የሚል መልእክት ያለው ይመስላልና እስቲ በመጨረሻ ላይ ከዚህ ከመግለጫችሁ ሁለት መልክ ያለው መልእክት ጋር ማጠቃለያውን መደምደሚያውን ይስጡኝ። ምንድን ነው የሚታዮት? ምንድን ነው የኢትዮጵያ መጪ ዕጣ ፈንታ? መጨረሻችን ምን ይሆን? መጨረሻችን ምን ይሆን? ያው ቅድም እያልኩ በኤፍኤም ሬዲዮ ስሰማው ተደጋግሞ ሰማዋለሁ፣ እሱ ስጋት ነው የሚገልጸው። ስጋቶቹ እኛም ጠቃቅሰናል፣ ከኛ ትንሽ ሰፋ አድርገው ከበድ አድርጎ የሚጠቃቅሱ አሉ። ዋናው እንደዚህ ማየቱና መመልከት መጀመሩ ለችግሩ መፍትሄም መነሳሳት ይሰጣል። ይሄ ነው የታየና ዋናው ግን ዋናው ጨለማ ነው። መሄጃችንም በጣም እንትን ነው የሚለው ላይ አልደረስንም። ግን እነዚህ ምልክቶች መታየታቸው ራሱ ዝም ብለን የምናልፈው አይደለም። እስኪ እንደዚህ አይነት ወስደን ደግሞ የራሳችን እንትን ካሉት የፖለቲካ ድርጅቶች ጋር ያለንን ግንኙነት ኖርማል እንዲሆን ይሄንን እኛን በሚመለከት ነው የወሰድነው። አጠቃላይ ግን በጣም ጨለማ ነው፣ በጣም ተስፋ የሚያስቆርጥ ነው ወደሚለው ደረጃ ላይ አልደረስንም። ምክንያቱም ሁኔታዎች ከቁጥጥር ውጭ የወጡ አይደሉም። ግጭቶች ከዚህ በፊት ብዙም ነበሩ። ከዚህ የበለጠ በጣም ሰፋ ያሉ ግጭቶች ነበሩ። በዛ መልክ የሚታይ አይደለም እና ተስፋ የሚያስቆርጥ አይደለም። አቶ ዳውድ ኢብሳ የአዳ ቢሊሱማ ኦሮሞ ወይም የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜው ለማብራሪያው እጅግ በጣም አረጌ አመሰግናለሁ። እግዜር ስጥልኝ ስጥልኝ። ሰለሞን በጣም አመሰግናለሁ። ደናምሽ